በጥር 27 ና 28 አራተኛ መደበኛ ጠቅላላ ጉባኤውን በመቀሌ ከተማ ውስጥ ያካሄደው አረና ትግራይ አብርሃ ደስታን በሊቀመንበርነት መርጧል። በተጨማሪም 25 የማዕከላዊ ኮሚቴና 11 የሥራ አስፈጻሚ አባላት መርጧል። ግርማይ ገብሩ ዝርዝሩን ከመቀሌ ይልኳል። አረና ትግራይ ለሉዓላዊነትና ለዲሞክራሲ አራተኛ መደበኛ ጠቅላላ ጉባኤውን ባካሄደው የሁለት ቀናት ስብሰባ ለቀጣይ ሶስት ዓመታት ድርጅቱን እንዲመሩ የፖለቲካ ሳይንስ ምሁርና የመቀለ ዩኒቨርስቲ መምህር አቶ አብርሃ ደስታን መርጧል። አቶ አብርሃ ደስታም ድርጅቱ በጉባኤው ወቅት የተወያየበት ዋነኛ አጀንዳን አስመልክተው ለአሜሪካ ድምፅ ይናገራሉ። ዋናው የተወያየንበት ጉዳይ የሀገራችን ወቅታዊ የፖለቲካ ሁኔታ ነው። አሁን ያጋጠመ የፖለቲካ አለመረጋጋት መንስኤ ምንድን ነው? መፍትሄውስ ምን መሆን አለበት? በሚለው ላይ ተወያይተናል። የተወሰኑ ዝርዝር ጉዳዮች ላይም ተወያይተን ውሳኔ ያሳልፈናል። ስለ ኢትዮጵያ አንድነት፣ ስለ ሀገራዊ ፓርቲ ምስረታም ተወያይተናል። አቶ አብርሃ ደስታ አረና ትግራይን በሊቀመንበርነት ለመምራት ድርጅቱ የሰጣቸውን ኃላፊነት በደስታ መቀበላቸውንም ገልጿል። የተቃዋሚ ፓርቲ አባል መሆን ያው የትግል መንገድ ስለሆነ አንድ ሰው ሀብነት ከተሰጠው መቀበል ነው፣ ግዴታው ነው። ስለዚህ እንደ ግዴታ እንደ የተቃዋሚ ፓርቲ አባል ፓርቲው ከመረጠኝ ተቀብያለው፣ ስለመረጠኝም ደስተኛ ነኝ። አረና ትግራይ ከመረጣቸው 11 የድርጅቱ የስራ አስፈጻሚ አባላት በመቀለ የማርቆስ ሆስፒታል ባለቤት ዶክተር ማርቆስ ገሰሰ ይገኙባቸዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም